የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት በ1922 እና 25 ሜትር ባንዶች በየቀኑ ከሚሶስት ሰዓት እስከ አራት ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። አሁን አንድ ለማድረግ ለድሮ መዋቅሮች ምኖች ሳያስፈልጉ ሰዎች ሀሳብ እየተለዋወጡ ለአንድ ጉዳይ ወዲያና ወዲህ እየተጠራሩ ስራ መስራት የሚቻልበት ዘመን ላይ ተደርሷል። ይህንን ለበጎ ከተጠቀምነው አዎንታዊ ለውጥ ልንጠቀምበት፣ ካልተጠቀምነው ደግሞ የማንፈልገውም ነገር እንደዚሁ ልንጠቀምበት እንችላለን። ምንድነው በሀገራችን፣ እፍ ያነዳል እፍ ያጠፋል ይባላል። እሳቱን እፍ ብለን ልታነደው እንደምትችለው እፍ ብለን ልታጠፋው፣ እፍ ማለቱ ተመሳሳይ፣ አንተ ደንብ የተጠቀምክበት የሚለው ነው ወሳኝ። የአገር ጉዳይ የሰሞኑ ውሎና ክራሞት፣ አነጋጋሪ፣ አሳሳቢና ሁነኛ መላ የሚሹ አንገብጋቢ የአገርና የሕዝብ ጉዳዮች ትኩስ ዜናና ወጎች በኢትዮጵያ ጉዳዮች የሚጽፉና በሚጠበቡበት የሙያ መስክ ለብዙዎች ጥቅም በሚውሉ ኪናዊ ሥራዎቻቸው የሚታወቁ በአጭሩም ከኑሮ ባሻገር የአገርና የሕዝብ ጉዳይ ግድ የሚላቸው ወይም እንዲላቸው የሚጠበቁ የማህበረሰብ አባላትን። አዎ ከዛሬ ጀምሮ በተከታታይ ወደ ራዲዮ መጽሔት እየጋበዝንና እናወያያቸዋለን። የሰማችኋቸውም በሰሞንኛው የኢትዮጵያ ጉዳዮች ጠያቂነት በዚሁ መንፈስ የጋበዝናቸው ናቸው። ዲያቆን ዳንኤል ክብረት በኢትዮጵያ ጉዳይ ላይ ባተኮሩ ምሁራዊ ጽሁፎቻቸው በስፋት ይታወቃሉ። አብረውን ያመሻሉ። የሳምንቱን ምርጥ ግጥም እናስቀድምና ከአዲስ አበባ ለሚያደርሰን ጥንቅሩ የንጉሥ አክሊሉን የወጎች መስኮት ከፈት አድርገን ሌሎች ቅንብሮችን በማከል ሰዓታችን እንደ ፈቀደም አከታትለን እናቀርባለን። የአክብሮትና የናፍቆት ሰላምታውን አልዘነጋንም። ውድ የራዲዮ መጽሔት ታዳሚዎች እንደምን አመሻችሁ? እንደምንስ ሰነበታችሁ። ከእሁድ ነሐሴ 22 2008 ዓ ም ዝግጅታችን ጋር የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበደና አዲሱ አበበነን ንጉሥ ታምሬ ከረፍት ተመልሶ ለቅንብሩ ተሰይሟል። እሁድ ከሆነ ዕለቱ አሁን የራዲዮ መጽሔት ነው። ሰዓቱ አንዱን ቢዘል በሳምንቱ ከሰዓቱ የዓለም ዜና በኋላ እንመልሳለን። እንዳት ሄዱ ጤና ይስጥልን ክቡራትና ክቡራን አድማጮች። ዜናውን የማሰማችሁ ሰሎሞን አባተነኝ። ጀስቲን ቱዋይት በቴክኒክ መሳሪያዎች ላይ ይገኛል። በአማራ ክልል ደብረታቦር ከተማና ዱርቤቴ ዱር ውስጥ በተፈጠሩ ግጭቶች በህይወት በአካልና በንብረት ላይ ጉዳት መድረሱን የመላ ኢትዮጵያ አንድነት ድርጅት ዋና ጸሐፊ አቶ አዳነ ጥላሁን ማምሻውን ለቪኦኤ ገልጸዋል። ሌሎችም ሰልፍና የሥራ ማቆም አድማ ተመትቶባቸዋል ያሏቸውን የክልሉን ከተሞችና ወረዳዎች አቶ አዳነ በዝርዝር ተናግረዋል። ከዳንግላ ይጀምራሉ። እንግዲህ ላንትና የጀመሩ ወቅት በመንግስት ታሪክ እንድበሰን ተደርጎ ነበር። እየቅላው ታጣቂ ኃይል ከተማ አስቆይቶ ነበር። ዛሬ ግን የምትባል ቦታ ኮሶበር፣ ባንግላ፣ ዱር ቤቴ ዱር ቤቴ የምትባለ የሆነ ሰላማዊ ኮሶበር ላይ ሶስት ሰው እንደተገበለ ና አምስት ሰው እንደቆሰለ አሁን መረጃው ደርሶኛል። ባህር ዳር ከተማ ከምት ጀምሮ በኢህአደግ ድርጅቶች ንብረትነት የሚንቀሳቀሱ የንግድ ድርጅቶች ህዝብ እንዳይጠቀምባቸው ከፍተኛ ቅስቀሳ እየተካሄደ ነው። ማነው ቅስቀሳውን እያደረገ ያለው? በቃ አብዛኛው ወጣቶች ናቸው ና ህዝቡም ነው። በዚህም መሰረት ይሄ ጎንደርም ላይ እየቀጠለ እንትን ነው

ወደ ሰልፎ አካባቢ ተሰቶበት የነበረውን ቤት ህዝብ በወሰር እርምጃ ትናንትና ፈርሰዋል። ዛሬም እንግዲህ በሀያ ሁለት አስራ ሁለት ሁለት ስምንት አመት ህብረት ማለት ነው ትራንስፖርት ሙሉ በሙሉ ቆሟል። ሱቅም፣ ቡና ቤትም ሁሉም ነገር ዝግ ነው። ማሳከል ይባላል እዚህ ውስጥ ቋሪስ ወረዳ ላይ አደት ከተማ ማለት ነው። ከሀያ ጀሞ ህዝባዊ ሰልፍ ነበር። ትናንትም ቀጥሎ ውሏል እና የመንግስት መስሪያ ቤቶችን ህዝቡ ሙሉ በሙሉ ተቆጣጥሮታል። ና የመንግስት መስሪያ ቤቶች አሁን በህዝቡ ቁጥጥር እንደሆኑ ነው መረጃ ያለች። በንበጫ ወረዳ ነው። በዚህም ህዝቡ ሰላማዊ ሰልፍ ወጥቷል። የመንግስት ሰራተኞች ህዝብ ተቀላቅለውታል። ተረጃ የሚባል ድልድይ አለ። ወደ ደብረ ማርቆስ የሚያከል መንገድ ማለት ነው፣ ድልድይ ነው። እሱን ሙሉ በሙሉ ህዝቡ ዘግቶት ነው የዋለ። ዝማና ደሳ ሚባል ወረዳ አለ። በሀያ አንድ ትናንት ማለት ነው። ዘምሮ ህዝቡ ሰልፍ ወጥቷል። ታጣቂዎች ወጣቱን በብዛት ሰንተር ላይ እንደነበሩ ይህም መረጃ ያለ ደብረ ታቦር ላይ ስራ ማቆም አድማ ዛሬ ጀምሯል። ሰኞ ገባኤ የሚባለው ያው ዞኑ ለሰኞ ገባኤ የሚባል አካባቢ አለ። አስተዳደሩ ጠባቢ ተስ ነበር። ሶስት ሰሞኖቱ መረጃ ያለን ያ ኢህአዴግ ካድሬዎች በስብሰባ ላይ የፖለቲካ ፓርቲዎች ናቸው። ይሄ ህዝብን

የትግራይ ህዝብ፣ ወገናችን፣ አጋራችን እና ከኛ በበለጠ ከጎጅ ህዝ ከኛ ላላነሰ ተጠቃሚ አለመሆኑን ያገወያኔ ያደግ የሚረገጥ ህዝቡ መሆኑን ህዝቡ በመገንዘብ ከፖለቲካ ስራ በጸዳ መልኩ በሚገኙ የትግራይ ተወጣጅ ዙሪያ የተሳሳተ እርምጃ እንዳይወስድ ይችን እንደ አንድ ግለሰብ አገራዊን ለማስተባበር ጥሩ የለም አቅርብ ፈልጌ ነው። ሰለሞን በስልክ የተደረገ ቃለምልልስ በመሆኑ ለድምፁ ጥራት ይቅርታ ጠይቃለሁ። በዱር ቤቴና ደብረታቦር ላይ ጠፍቷል ስለተባለው ህይወትና ስለ ሌሎችም የክልሉ ጉዳዮች ለመጠበቅ ወደ ተለያዩ የክልሉ ባለስልጣናት ደዋውዬ ነበር። የደብረታቦር ከንቲባን አግኝቼ ነበር፣ ማንነቴን ገልጬላቸው ለአጭር ቃለምልልስ ጠይቄያቸው ነበር። ከተማዪቱ ውስጥ ከባድ ዝናብ እየጣለ ስለሆነ አይሰማኝም ብለው ስልኩ ተዘግቷል። ወደ ከተማዪቱ የጸጥታ ኃላፊም ደውዬ ነበር ከእርሳቸው በላይ ባለስልጣናት እንዳሉ ያሉትም በግል ጉዳያቸው ከከተማዪቱ ውጪ መሆኑን ወይም ከተማይቱ ውስጥ አለመሆኑን ያሉት ስለ ዕለቱም መረጃ እንደሌላቸው ነግረውኝ ተለያይተናል። የክልሉ የመንግስት ኮሚኒኬሽንስ ጉዳዮች ኃላፊ አቶ ንጉሡ ጥላሁን ስብሰባ ላይ መሆናቸውን ገልጸውልኝ ዘግይቼ እንድደውል ወይም ከሰሞኑ ዝርዝር ማብራሪያ እንደሚሰጡኝ ነግረውኛል። ከእርሳቸው የማገኘውን ምላሽ በዚህ ምሽትም ይሁን በመጭቀናት ይዤላችሁ መለሳለሁ። ወደ ውጭ ዜና ሳልፍ ትዊተር የሚባለው ማህበራዊ መገናኛ በደነገጋቸው እጅግ የጠበቁ ጸረ ሽብር ደንቦች ምክንያት ከአገልግሎት እየተባረረ ያለው እስላማዊ መንግስት ቡድን ቴሌግራም የሚባለውን የግል መልእክቶች መለዋወጫ አፕ በስፋት እየተጠቀመ መሆኑ ተገልጿል። ኢራን ከስድስቱ ሀያላን መንግስታት ጋር የገባችበትን ታሪካዊ የተባለ የኒውክሌር መርሃ ግብር ስምምነት ያደራደረው ቡድን አባል የነበሩ አንድ ዜጋዋን አስራ በዋስ መልቀቋ ተሰማ። የዩናይትድ ስቴትስ ፕሬዚደንታዊ ምርጫ ሪፐብሊካን ፓርቲ ዕጩ ዶናልድ ትራምፕ ጥቁሮች ድምፅ እንዲሰጧቸው በነጮች በተሞሉ መድረኮች ላይ እየጠየቁ ነው። የዜና ሰዓት አብቅቷል። ለቀሪ ዝግጅቶች ወደ አሉላና ወደ አዲሱ ልመልሳችሁ። ሀገር ማለት ሀገር ማለት ልጄ ሀገር ማለት እንዳይመስልሽ የተወለድሽበት ቦታ የተወለድሽበት አፈር እትብትሽ የተቀበረበት፣ ቀድመሽ የተነፈስሽው አየር ብቻ እንዳይመስልሽ። አገር ረቂቅ ነው ቃሉ፣ አገር ውስብስብ ነው ውሉ። አገር ማለት ልጄ፣ ሀገር ማለት ምስል ነው በህሊና የምታኖሪው፣ ከማማ ማኅፀን ከወጣሽበት ቀን ጀምሮ በጠባሽው ጡት ወይም ጡጦ፣ በዳሽበት ደጃፍ፣ በወደቅሽበት ፈፋ፣ በተማርሽበት ትምህርት ቤት፣ በተሻገርሽው ጅረት በተሳልሽበት ታቦት ወይ በተማጽንሹ ከራማ በእውቀትሽና በሕይወትሽ በእውነትሽና በስሜትሽ የምትቀበዩ ምስል ነው፣ በህሊናሽ የምታኖሪው ስቶጅ ሰንደቅ ታደርጊው፣ ቢያስጠላሽ የማትቀይሪው አገር ማለት የእኔ ልጅ፣ አገር ማለት ቋንቋ ነው። በአንደበት አይናገሩት፣ በጆሮ አዳመጡት፣ አማርኛ፣ ኦሮምኛ፣ አፋርኛ፣ ቅማንትኛ ጉራጌኛ፣ ወይ ትግርኛ ብለው የማይፈርጁት የኔ ልጅ አማራውና አፋሩ፣ ኦሮሞው፣ ሲዳማው ጉራጌኛሽን ባይሰማ ያልገባው እንዳይመስልሽ ሐዘን ደስታሽን ያልተጋራ የየልቦናችንን ሐቅ ፍንትው አድርጎ እያሳየ ሕዝቦችን ከሰንደቃቸው አስተሳስሮ ያቆየ ሀገር ቋንቋ ነው ልጄ። የሁለን ተናሽ መስታወት ሲከፋሽ ትሸሸግበት ሲደላሽ ትኳኳይበት የኔ ልጅ አያት ቅም አያትሽ ሰላም ሲሆን ከወልቂጤ ከአድማስ ማዶ ሸቅጦ ሲያቀና አውረቱን ለእኔና ላንቺ መኖሪያ ሲያቀና ቄና ቤቱን አገር ጠላት ሲደፍራትም ጦሩን ሰብቆ እየፎከረ ከኦሮሞው፣ ከትግሬው፣ ከአፋሩ፣ ኮላይታው ከሁሉም የኢጦቢያ ልጆች አጥንቱን እየማገረ አገር ይሉት መግባቢያ ሰንደቅ ይሉት መለያ ሲያቆይልሽ በጉራግኛ የማት ገልጪው በጎጥ የማት ገድቢው ስንት አለ ታሪክ መሰለሽ እና ይኔ ልጅ ለዚህ ነው አገር ይሉት ቋንቋ ላንቺ የሚያስፈልግሽ ከወልቂጥ አድማስ ማዶ ለተሳሰረ ታሪክሽ ለተወጠነው እድገትሽ እና ልብ በይ ልጄ ሀገር ማለት ቋንቋ ነው በአንደበት አይናገሩት በጆሮ አዳምጡት ከሁሉም በላይ ልጄ ተፈጥሮ ከቸረው በረከት የላቡን ፍሬ የሚበላ ሀገር ማለት ወገን ነው። የኔ የምትይው ከለላ፣ ትመኪበት ጥሪት፣ ትደምቂበት ብርሃንሽ፣ የስብእናሽ ግማሽ ውል ወገን ነው። ማኅተምሽ ዜጋው ነው ልጄ፣ አገርሽ መሬትማ የኔ ልጅ የኔ ልጅ በእምነትሽና እውቀትሽ ከለለሽ ካላበጀሽው፣ ለድገትሽ ውጥን ካልሆነ፣ ለተስፋሽ ካልተመገብሽው መሬትማ ባዳ ነው። ለዓለማው የሚለማ ለተስማማው የሚስማማ፣ ጅረቱም ግድ የለውም ቦይ ለማሰለት ይፈሳል። ተራራውም ደንቆሮ ነው ለቦረቦረው ይበሳል። መሬቱ አይደለም የኔ ልጅ ዕድርተኛ ነው። አገርሽ ስትቸገር ታድጎ፣ ስትታመም ያስታሞ፣ ስትሞቺ አፈር ያለብስሽ፣ በእጅሽ ያለህ ብሩህ ጽጌ ሰው ነው ልጄ አገርሽ ወገን ነው ልጄ አገርሽ እና የኔ ልጅ እና የኔ ልጅ ሀገር ረቂቅ ነው ቃሉ ሀገር ውስብስብ ነው ውሉ። ሀገር ማለት በገጣሚ ዶክተር በድሉ ዋቅጅራ የሳምንቷ ምርጥ ግጥም ዝግጅታችንን ጀምረናል። የራዲዮ መጽሔት መክፈቻ ዜማ ባደረግናት ውብ አይናማ ሁለት እንበላ። ዜማዋ የተወዳጁ ድምፃዊ የሟቹ ጥላሁን ገሰሰ ለምሽቱ የሚጫወትልን ደግሞ የጥላሁንን ዘፈኖች በማቀንቀን ከሚታወቁት አንዱ ድምፃዊ ገነነ ወርቁ ነው አደለም? ነው ምትለኝ ይሄ ሰው አደለም ወይ ያስብላል። ገነነ ወርቁና ስዩም ጥላሁን በህይወት እያለ ለመጫወት እድል ከገጠማቸው ውስጥ የእሱንም ምላሽ ማግኘት የቻሉ እሱም የመረቀላቸው የወደደላቸው ይመስለኛል። ገሩም አድርጎ ተጫውቶታል ገነነው በመግቢያችን ያስተዋወቅን ወግ ነው ቀዳሚው አድማጮች። አዎን። የአገር ጉዳይ፣ የሰሞኑ ውሎና ክራሞት አነጋጋሪ፣ አሳሳቢና ሁነኛ መላ የሚሹ አንገብጋቢ የአገርና የሕዝብ ጉዳዮች፣ ትኩስ ዜናና ወጎች በኢትዮጵያ ጉዳዮች የሚጽፉና በሚጠበቡበት የሙያ መስክም ለብዙዎች ጥቅም የሚውሉ ኪናዊ ሥራዎቻቸው የሚታወቁ ባጭሩም ከኑሮ ባሻገር የአገርና የህዝብ ጉዳይ ግድ የሚላቸው አሊያም እንዲላቸው የሚጠበቁ የማኅበረሰቡ አባላት በተከታታይ እንዲወያዩ ለመጋበዝ በያዝነው ውጥን መሠረት እንግዶችን ጋብዘናል በኢትዮጵያ ጉዳይ ላይ ባተኮሩ ምሁራዊ ጽሁፎቻቸው በስፋት ይታወቃሉ አዲሱ ይሄ አዲስ ፕሮግራማችን መንደርደሪያ ይጠይቃል። በጣም ሰሞንኛው ጉዳይ የተለያዩ ሁኔታዎች በሀገር ውስጥ እየተፈጠሩ ያሉበት እንደመሆኑ የተለያዩ የኪነ ጥበብ ስራዎችን እንዳዘቦቱ የምናቀርብበት ስላልሆነ፣ ራዲዮ መጽሔትም ከዚህ ቀደም ብዙዎች ጠዋት ማታ የሚያስቧቸው ጉዳዮች ሲኖሩ እንደምናደርገው በዚህ መንፈስ እያስተዋወቅን መሆኑን ለአድማጮች መግለጽ ይኖርብን ይመስለኛል። ልክ ነው። ምንም እንኳ ራዲዮ መጽሔት እያዝናና የሚያስተምር ወይም በአመዛኙ በአዝናኝነት ቢታወቅም እንዲህ ሁሉን የሚያሳስብ አገራዊ ጉዳይ ሲመጣ፣ ለዚህ ነው ይህን ርዕስ የመረጥ ነው። ሌላው ቀርቶ አነጋጋሪ ጉዳይ ሲመጣ፣ ለምሳሌ የአሜሪካ ፕሬዝዳንታዊ ምርጫ ከዚህ ቀደም ሰርተናል። አሁንም እንሰራለን። ውድድሩ እየተፋፋመ ነው እና አሁን ግን ቅድሚያውን ለሀገር ጉዳይ ሰጥተን በሀገር ጉዳይ የሚጠበቡ ሰዎችን ማቅረብ ጀምረናል። ለዛሬ ዲያቆን ዳንኤል ክብረት ይቀርባሉ። አንተ ግን ዲያቆ ነው ለብቻ እንዴት አናገርከው? እኔ እያለ አሉላ ሌላ ጥያቄ ምንም ብጠይቅ ለመከራከር ይችላለሁ። የዲያቆን ጉዳይ ተነስቶ ግን ምን ማለት ይችላለሁ። ባይሆን ያነሳነው ነገር የቤተ ክርስቲያን እውቀት አልጠየቀኝም ልበል። ልክ ነው፣ አይጠይቅም። ለጨዋታው ያህል ነው። ትክክል ብለሃል። ግን አዲሱ አብረን የምንሰራቸው ፕሮግራሞች ባለፈው፣ እኔ ባለመኖሪ አድማጮች አስተያየት ሰጥቶ ሰምቻለሁ። ከዚያ ቀደም ሁለት አድማጮችን አዲሱ የጠፋ ብለው በጠየቁ ሁሉን ጊዜ ያሉኝ ነግሬህ ነበረ ባለፈው አሉ ላይ ጠፋ እንዳሉኝ ማለት ነው። እንደሱ ይመስላል። ውይይቶች ላይ አብራችሁ ስትቀርቡና የምታነሷቸው ሀሳቦች ከተለያየ አቅጣጫ ሲታዩ እንወዳለን የሚለው አድማጮች ብዙዎች ናቸውና አንዳንዴ በፍጥነትና በጊዜ ውስጥ የምናደርጋቸው እንዳሉ ሆነው መኖርህ እንደሚፈለግ ለአድማጮች አጽኖን ለመስጠት ነው። ወደ ውይይቱ እንሂድ፣ ቀጥል። ዲያቆን ዳንኤል ክብረት በቅድሚያ ለጊዜህ አመሰግናለሁ። እኔም አመሰግናለሁ። ጊዜ ልስትልኝ ፈቃድ ጠይቅ ያለውና በፈቃድህ መሰረት አንተ እያልኩ ነው። ወጣትም ቢሆን አንቱ እያልን የምንጠራበት አጋጣሚ ያለና አንተ በማለቴ ፈቃድህ መሆኑን ለአስተዋውቅ ላድማእነት ነው። እሺ፣ ለአንድም ቀረብ ያደርገናል በሚል ነው። ውይይት ያደርገዋል ካልሆነ የትእዛዝ መቀበልና መስጠት ነው ይመስል። መልካም አመሰግናለሁ። ዲያቆን ዳንኤል ዛሬ ለየት ያለ ፕሮግራም ነው የጋበዝንህ። ሰሞንኛው የአገር ሁኔታ አሳሳቢ የሆኑ ሁነኛ መላምሹ አንገብጋቢ ጉዳዮች አሉና ስለ ኢትዮጵያ ታሪክ፣ ባህል፣ እምነት የኢንተርኔት ገጽህ በትክክል ያሳያለህ። ትኩረትህን ፖለቲካና ትውፊት ምልከታዎች ይቀርቡበታል ይላል። በኢትዮጵያ ጉዳይ ላይ እንደሚጽፍ ሰው የበኩልህን ሀሳብ እንድት ፈነጥቅ ነው ዛሬ። ያለው ሁኔታ ያሳስበሃል ዳንኤል? በመጀመሪያ በጣም በጣም ነው የሚያሳስበኝ። ለምን ያሳስብሃል አልልም፣ ሰዎች የተገደሉበት ውጥረትም የነገሰበት ሁኔታ ለቀናትና ሳምንታት ታይቷልና፣ እስኪ ፈታ አድርገን እንመልከተው። ምን ማለት ነው አሁን እየሆነ ያለው ሁኔታ? ምንስ ሁኔታዎች ሊከሰቱ ይችላሉ? እንዳያያዙ በምን መልኩ መያዝ አለበት የሚለውንም መመለስ እንድንችል፣ ምንድነው በጣም አሳሳቢ የሚሆነው ኢትዮጵያ ውስጥ እንደዚህ አይነት ሕዝባዊ አመጾች ወይም ደግሞ የህዝብ ጥያቄዎች ወይም በየቦታው የምንሰማቸው አይነት ከዛም በጎን የምናያቸው ከዘርና ከአካባቢ ጋር ያሉ ጥቃቶች ወይም ድምጾች ከዚህ በፊት አልነበሩም ማለት አይደለም። ግን ዘመናቱ የሚሰጧቸው ማቀጣጠያ ወይም ደግሞ ችግሩን የመመልከቻ እድሎች አሉ። ለምሳሌ ከዛሬ ሀያ ሰላሳ ዓመት በፊት እንዲህ አይነት ነገሮች ቢፈጠሩ ከአንዱ ቦታ ያለው መረጃ ሌላ ቦታ የመድረስ እድሉ በጣም ዘገምተኛ ነው፣ ላይደርስም የመቻል እድል አለው። አሁን የመረጃ ዘመን ላይ ሆነን እያንዳንዷ የምትተነፈሰው ትንፋሽ ለሁሉም በሚዳረስበት እና ነገሮችን መደበቅ በማይቻልበት በዚህ ጊዜ ላይ ሲሆን ደግሞ ጉዳዩን ለመፍታትም እድል ይሰጣል፣ ካልፈታነውም ደግሞ ችግር ለማምጣትም እድል ይሰጣል። ለሁለቱም እድሉ ልክሳት፣ እና ውሃ ቅርቤ ልሃለሁ እንደሚለው ሁለቱም እኩል እድል ያላቸው ስለሆኑ ነው። በጣም አሳሳቢ የሚሆነው ማቀጣጠያ ብልሃቸዋል። ዳንኤል፣ የማህበራዊ መገናኛ ብዙሀኑ አንዱ የአገር ጫፍ የተከናወነ ድርጊት በእጅ ስልካችን ብቻ በሌላው ጫፍ ወዲያውኑ በዚያችው ሰዓት የሚታይበት ዓለም ላይ ስለሆን ያለ ነው። ይህ ሁኔታ ለበጎውም ለአደጋውም ሊዳድርግ ይችላል የሚል መንፈስ ይመስለኛል እየጠቀስከ ያልኸው። አዎ ለሁለቱም ነው በጎውም ልንጠቀምበትና መረጃ ተለዋውጠን አሁን አንድ ለማድረግ እንደ ድሮው መዋቅሮች ምኖች ሳያስፈልጉ ሰዎች ሀሳብ እየተለዋወጡ ለአንድ ጉዳይ ወዲያና ወዲህ እየተጠራሩ ስራ መስራት የሚቻልበት ዘመን ላይ ተደርሷል። ይሄንን ለበጎ ከተጠቀምነው ለሀገራዊ አዎንታዊ ለውጥ፣ ለማህበራዊ ለውጥ ልንጠቀምበት፣ ካልተጠቀም ካልተጠቀምነው ደግሞ የማንፈልገውም ነገር እንደዚሁ ልንጠቀምበት እንችላለን። ለሁለቱም ምንድን ነው በሀገራችን እፍ ያነዳል እፍ ያጠፋል ይባላል። እሳቱን እፍ ብለህ ልታነደው እንደምችለው እፍ ብለህ ልታጠፋው ትችላለህ። እፍ ማለቱ ተመሳሳይ ነው። አንተ ደንብ ነው የተጠቀምክበት የሚለው ነው ወሳኝ። ገሮም እንግዲህ የሚያነጋግሩት ጉዳዮች፣ ጥያቄዎች በተለያዩ የህብረተሰብ ክፍሎች ይነሳሉ። ህዝብ ጥያቄ ይዞ የተነሳበት ሁኔታ አለ። ያ ጥያቄና ቁጣ የተስተናገደበት ውጤቱ ያላማረ መሆኑን ተመልክተናል። መንግስት ራሱ ባመነው በርካታ ሰዎች ተገድለዋል። የተቋረጠ አይመስልም ያ ጉዳት እየመጣ ያለበት ሁኔታና ምን አይነት ሁኔታዎች ትኩረት ሊሰጣቸው ይገባል ትላለ። ህዝብን የሚያዳምጥ መንግስትና መንግስትን የሚያዳምጥ ህዝብ ይላል የመጨረሻው ጽሁፍ ከትናንት በስቲያ የወጣ ጽሁፍ ነው። ልክ ነው። ምንድን ነው ይሄ? መቼም በአንድ ጊዜ ተፈጠረ ነው ብዬ እኔ አላምንም። ማለት አንድን ፊኛ ስትነፋው ፊኛው ተጣብቆ ከነበረበት የመጨረሻዋ ጠርዝ እስከሚደርስበት ጊዜ ድረስ እድል አለ። ከዛ በፊት ፊኛው የማስተንፈስና ለጥቅም የመዋል እድል አለ። እየነፋኸው በሄድክ ቁጥር ግን ይፈነዳል። ያ የጊዜ ጉዳይ ነው። በአንድ ጊዜ አይደለም የሚመጣው። ፊኛው መጀመሪያው አየር ከገባበት ጀምሮ የመጨረሻው አየር እስከሚወጣበት ጊዜ ድረስ ያለውን ጊዜ አጠቃቀም ላይ ነው ትልቁ ወሳኝ እና ይሄ በየመስኩ የተፈጠሩ ከቀበሌ ጀምሮ እስከ ላይ ድረስ በኢኮኖሚ፣ በፖለቲካ፣ በሰብአዊ መብት፣ በመሬት ይዞታ ከመጀመሪያው በክልሎች አከላለል አከላለሉ በተመሰረተባቸው መርሆች ልዩነቶቻችንን በያዝንበት መንገድ አብዛኛውን በሰራንበት መንገድ የት ላይ ነው? አንድነታችን ላይ ነው የሰራነው ወስ ልዩነታችን ላይ የሰራነው አጥር ነው ስንሰራ ይኖር ነው ድልድይ ነው ስንሰራ ይኖር ነው የሚሉት እነዚህ ነገሮች ተጠራቅመው ተጠራቅመው ተጠራቅመው በየጊዜው ችግሮቹ እየተፈቱ አዳዲስ መንገዶች እየተተለሙ አገሪቱ ወደምትፈልገው ጎዳና በሰላምና በጤና መሄድ የምትችልባቸው መንገዶች ሳይተለሙ ዝም ብለው የከረሙ ጉዳዮች ተጠራቅመው ተጠራቅመ ተጠራቅመው አንድ ላይ መጡ እና እነዚህ ጉዳዮች አንድ ላይ ሲመጡ ለመንግስትም አሁን መፍታት የቸገረው ይመስለኛል። ተጠራቅ ብዙ አይነት ጥያቄዎች አንድ ላይ ነው የመጡት። በየራሳቸው በመጡበት ጊዜ መፍታት በጣም ቀላል ነበር። አሁን ሁሉም ጥያቄዎች ሳይፈቱ ኖሩና አንድ ላይ መጡ። እና አንዱን ፈተዋለሁ ስትል አንዱ በዚህ ያፈተልካል። በዚህ ያለውን ፈተዋለሁ ስትል በዚህ ያፈተልካል እና የድምር ውጤቶች ናቸው። በቃ በየ ጊዜው ያልሰራናቸው ስራዎች፣ መንግስት ያልሰራቸው ያልመለሳቸው ጥያቄዎች። ምክንያቱም አሁን ያለንበት ዓመተ ምሕረት እንደ ኢትዮጵያ አቆጣጠር ሁለት ሺ ስምንት ነው። አሁን ያለው መንግስት እንደ መንግስት የተመሰረተ አስራ ዘጠኝ ሰማንያ ሶስት ነው። በሁለቱም መሃል ረዥም ዘመናት አሉ። አንድ ልጅ በዛ ጊዜ ቢወለድ አምስት ዓመት የሚሞላበት ወጣት ሆኖ ጥቅጥቅ የሚደርስበት ጊዜ ላይ ነው ያለነው እና በሰማኒያ ሶስት አስተሳሰብ በሰማኒያ አራት አስተሳሰብ በሰማኒያ አምስት አስተሳሰብ ሁለት ሺህ ስምንት ላይ መኖር አይቻልም። ያኔ መልካም የሚመስሉ ገና ሀገሪቱን ማወቅ አለ ሁኔታዎችን መርዳት አለ ማረጋጋት አለ ካለፈው ነገሮች መምጣት አለ ቆይቶ ግን ሳፋቱትን ማስተካከል የተጣመሙትን ማቃናት የጎደሉትን ማሟላት የሚቻልበት በቂ ጊዜ ነበረ እና እነዛ አለመደረጋቸው ድምር ውጤት ነው አሁን የምናየው ድምር ውጤት ብልሃል ዳንኤል በጊዜ ውስጥ የተነሱ ጥያቄዎችን በአግባቡ በቦታውና በወቅቱ መፍታት አንድ ነገር ነው። አሁን ላሉ ጉዳዮችስ ከጥያቄዎቹ ባሻገር መልስ በሚሰጥበት ሁኔታ ነው መገምገም የምንችለውና ለተነሱት ጥያቄዎች የተሰጠውን መልስ ትክክል ነው ወይ የሚለውን መጠየቅ ያስችላል። መልስ አለመስጠትም መልስ ነውና፣ አዎ አሁን ያሉትን ችግሮች በቅጡ መረዳት አለ ወይ በትክክል መንግስት ተረድቶት መልስ ትክክለኛ መልስ ከመንግስት ነው። ይህን ይጠብቅ ነበረ። ምክንያቱም አሁን የምናየው ነው ህዝባዊ ነው፣ በአንድ በኩል ያለው መንግስታዊ ነው። በሌላ በኩል ያለው መንግስት የተደራጀ ተቋማት ያሉት አሰራር ያለው ነው። የተሻለ ጉዳዮችን እንዲረዳ የሚጠበቀው ከመንግስት ነው። ምክንያቱም የተደራጀ ብዙ መዋቅሮች ያሉት እስከታች ድረስ መረጃዎችን ለመሰብሰብ ለመተንተን የሚችል ባለሙያም፣ አወቃቀርም፣ አሰራርም ህግም ያለው ተቋም ነው ብለን እናምናለን መንግስት። ስለዚህ ህዝቡን መረዳት የበለጠ የሚጠበቅበት መንግስት ነው። ተረድቶ ደግሞ ትክክለኛ መፍትሄ ትክክለኛው መፍትሄ ለመስጠት አሁን እንኳ ባይችል፣ ወደ ትክክለኛው መፍትሄ እየሄደ መሆኑን የሚያሳዩ መንገዶችን መከተል መቻል አለበት። እኔ ከሚሰጡ መግለጫዎች ጀምሮ ከሚባሉ ነገሮች ጀምሮ እኛ ሀገር የፖለቲካው ቋንቋና የህዝብ ቋንቋ አልተደራረሱ፣ ጎን ለጎን ነው እየሄዱ ያለው። ለዚህ ነው መደማመጡ የጠፋው። ኢትዮጵያ ባህል አላት። ኢትዮጵያ ስርዓት አላት። በዚህም ዘመን የቆየች አገር ናት። ስለዚህ ያ የተለመደውን ባህል እንኳ ተጠቅሞ መንግስት ባህላዊ በሆኑ መፍትሄዎች ለመሄድ የሚችልባቸውን እድሎች በሙሉ እየተጠቀመ ነው ብዬ አላምንም። እና የበለጠ እየተወሳሰበ እንዲሄድ ነው እየተደረገ ያለ። ስለዚህ ከመንግስት እኔ መረጋጋት፣ ትዕግስት ታጥቦ እና ጥበብ ይጠበቃል ባይ በመንግስት ኃይሎች የተወሰደው የኃይል እርምጃ በብዙዎችም እየተነቀፈ ነው። መንግስትም ቀደም ብሎ ባወጣው መግለጫ የሰው ህይወት ማለፍ እንዳልነበረበት ገልጸዋል። ሌሎች ትችቶችንም የማቅረቡን ያህል የመንግስትን ስልጣን ለግል ጥቅም የመዋል ዝንባሌ ነው ይላል። መንግስት ባወጣው መግለጫ ያንንም ለማስተካከል የሚወሰድ እርምጃ እንደሚኖር ገልጠዋል። ይህንንስ እንዴት ትመለከተዋለህ? መቼም በሌሎች አለማትም እንደምናየው መንግስት ሰዎች ናቸው። መንግስት መዋቅር ነው መዋቅሩ አይናገርም። ሀያዝም መንግስት ውስጥ ያሉ ሰዎች ናቸው መዋቅሮችን የሚያንቀሳቅሷቸው እና በመንግስት አሰራር ውስጥ ለሚፈጠሩት ስህተቶችና ጥፋቶች በሙሉ ተጠያቂው መንግስት ነው የሚሆነው። ሌሎችም ሀገሮች እኮ በአንድ ሚኒስቴር በሚኒስቴር ስር ለሚፈጠሩት ጉዳዮች መጨረሻ ራሱን ተጠያቂ አድርጎ በቃ ተሰልጣኝ አስረክቤያለሁ የሚለው ቀጥታ ያ ሰውዬ በስህተቱ ውስጥ ላይኖርበት ይችላል። ቀጥታ ተሳታፊ ኃላፊነቱ የእሱ ነው። እንዲህ አይነቱ ሰው መመደብ አልነበረበትም ማለት ነው መቆጣጠር ነበረበት ማለት ነው። ሲያጠፋ መቅጣት ነበረበት ማለት ነው። ስለዚህ እኔ ነኝ የመጨረሻው ብሎ ኃላፊነቱን የሚወስደው እና መንግስት ኃላፊነቱን ወስጃለሁ ለተሰሩት ጥፋቶች ይቅርታ ቢያንስ እኮ እኔ አንድ ገር ጠብቅ ነበረ እነዚህ ሰዎች በአመፅም ይሁን የሆኑ ሰዎች ገፋፍተዋቸውም ይሁን የራሳቸውም ጥያቄ ይዘው ይሁን የሞተው ኢትዮጵያዊ ሰው ነው። ባለፈው አመት መቶ ፐርሰንት ነው የተመረጡት እና የመረጡኝ እነዚህ ናቸው ያላቸው ሰዎች ናቸው እየሞቱ ያሉት ስለዚህ ቢያንስ ከማንኛውም ነገር በፊት ለሞቱት ሰዎች ሁንም በምንም መልኩ ለሞቱት ሰዎች እናዝናለን የሀዘኔታ ስሜት መኖርም መቻላለን በቃ አዝነናል ይሄን አላየሁም አዝነናል ይሄን ይሄን ጥፋት አለ ከተባል ለጥፋቱ እኛ ሀላፊነት እንወስዳለን መባል አለበት መንግስት ማለት እኮ ከታች ከቀበሌው ጀምሮ እስከ ላይ ያለው አካል ነው ይሄ ሙሉ ነው መንግስት የሚባለውና ቀበሌውም ለሚያጠፋው ይሁን ዞኑ ለሚያጠፋው መንግስት ሌላ ህዝቡ ሌላ መንግስት የት ያውቃል አሁን ጠረፍ ያለ ሰው እዚህ ያለውን ፓርላማ የት ያገኘዋል? አያገኘውም። ለእሱ መንግስት ማለት ብዙ አጠገቡ ያለው ሰው እሱ ሲያጠፋ መንግስት አጠፋ ነው የሚለው። ትልቁ ስርዓት የመጨረሻው ኃይል ኃላፊነት መውሰድ አለበት። በተለይ የሰው ህይወትን ያጠፋ እርምጃ ሲሆን ተጠያቂነቱ ያናሃል መግዘፍ የለበትም ወይ የሚለው ብዙዎችን እያነጋገረ ነው። ዳንኤል ቀደም ብለህ በመግቢያው ጠቆም አድርገሃል። የብሄር ቃና ያለውም ነገር እየተሰማ ነው። ለኢትዮጵያዊ ባህልና እምነት እንግዳ የሆነ በሌሎች አገሮች የታዩ የመሰለ ስህተት እንዳይፈጠር በህብረተሰብ ዘንድስ ስልጣን ባላቸው ኃይሎች ላይ መቆጣትና ሁኔታዎች እንዲለወጡ መጠየቅ አንድ ነገር ነው። ነገር ግን በብሔረሰቦች መካከል ለሚፈጠሩ እርስ በርስ ግጭቶች ያልተፈለገ ውጤት በር መክፈት እንዳይኖር ያን አይነት ስህተት እንዳይሰራም ከወዲሁ ማሰብ ይጠይቃልና ምን ትላለህ? በሱ በኩል ልክ ነው። እኔ አንዱ የሚያሳስበኝ ጉዳይ ይሄ ነው ምንድን ነው? በሀገራችን የሚባል ነገር አለ። አንተ ከበሮውን እዚህ ጋር ስትመታው እዛ ማዶ ያለ ቆርቆሮ ዜማውም ከመዝሙሩም ሳይኖርበት የዚህ ከበሮ ድምፅ ያያነዘረው እሱም ይጮኻል። የምትፈልገው እዚህ ነው፣ ከበሮ ለዜማው ነው የምትፈልገው። እሱ ግን እዚያ ማዶ የዚህ ተጽዕኖ መጥቶበት ያልተፈለገው ቆርቆሮ ደግሞ አብሮ ይጮኻል። ልክ እንደዚሁ አንድ ጉዳይ ሲነሳ ማህበረሰቡም ቢሆን በኃላፊነት ስሜት መሆን አለ አንዳንዴ የምንጠላውን ነገር እኛው ራሳችን አድርገ ነው እንዳንገኝ። የሀገር ሽማግሌዎች አካባቢው ያሉ ተሰሚ ሰዎች ይሄ አይደለም ዓላማችን ማለት ምቻላለን። የአብዛኛው ሰው ሀሳብ ግን ጥያቄ መጠየቅ ነው። አንዳንዶቹ ይሄንን የዘር ጉዳይ በማጧጧፍ ሁኔታውን መጠቀም ሆነ። ስለዚህ እነዚህን ሰዎች ተዉ፣ ይሄ ዓላማችን አይደለም። ይሄን ነገር በኃላፊነት ማድረግ አለብን። እንዲያውም በዚህ ጊዜ ማህበረሰብ ታላቁን ጥበቡን ማሳየት ያለበት ለወዲያኛው አካል በሚያሳየው ጥበቃ ነው። አጼ ምኒልክን ሁሌ የምናስታውሳቸው አድዋ ጦርነት ላይ ጦርነቱ ተከናወነ፣ ጣሊያኖች ተማረኩ። ብዙ ህዝብ ጣሊያን ገፍቶ መጥቶ ምን ሊያደርግ እንዳሰበና ና በገፋባቸው ቦታዎች ምን እንዳደረገ ኢትዮጵያ ወታደሮች ምን አይነት ስሜት እንደነበራቸው ያውቃል ና የበቀል ስሜት ነበረው። ግን አጼ ምኒልክ ምንድና ያደረጉት እነዚህ ምርኮኞች ናቸው ብለው በስራም በጤና ጠብቀው ቁስለኞችን አስታመው ምግባቸውን ሰጥተው ወደ ሀገራቸው እንዲ ያለባቸው ወደ ሀገራቸውን የሽግግር ይሄ የታላቅነት ማሳያ ነው። ታላቅነት ያለበት ዜጋ ማሳያ ነውና ይሄ መኖር አለበት። የኢትዮጵያ ባህሏ እንደዚህ ነው የነበረው። ለዛኛው ወገን እንዲያውም ሊጠቃ ይችላል፣ ወይም በአንዳንዶች ዘንድ እንደ ጠላት ለሚታሰበው፣ ወይም በአንዳንዶች ዘንድ የችግሩ መነሻ ተደርጎ ለሚታሰበው ወገን ምክንያቱም እንደ ህዝብ ችግር ፈጣሪ ህዝብ የለም። በህዝብ ስም ችግር ፈጥሮ ሰዎች ይኖራሉ። እንደ ህዝብ ችግር ፈጣሪ ስለሌለ እንደ ህዝብ ማጥጣትም ስለማይገባ ለነዛ ሰዎች በምናሳየው ኃላፊነት የተሰማበት ስራ ነው የህዝቡን ታላቅነት፣ የጥያቄያችንን ታላቅነት፣ የእንቅስቃሴያችንን ታላቅነት ማሳየት ያለብን እና በማህበራዊ ሚዲያዎችና በሌሎችም ቢሆን ይሄንን አሉታዊ የሆነ ህዝብ ከህዝብ ጋር ሊያናክስ የሚችል እንግዲህ ድሮ ልጅና ወረቀት ያስያዙትን አይለቅም ነበር አሁን አሁን ደግሞ ልጅና ፌስቡክ ያስያዙትን አይለቅም። ይሄ ነገር ይቀመጣል፣ ትውልድ ይቆያል እና ያ ነገር የሚያዩት ልጆች የሚሰሙት ልጆች የሚጎረጉሩት ልጆች ዛሬ በሰባት ዓመት እድሜ ሆነው ከሰባት ከስምንት ዓመት በኋላ ፌስቡክን ሲገናኙ የሚያዩት ነገር መልሶ ጠባሳ እንዳይጥል በኃላፊነት ስሜት ማድረግ አለብን። ምናልባት አንዳንዱ ነገር ሊያመን ይችል ይሆናል፣ ግን ነገሌ ናቸው ብለን እናስብ ይሆናል፣ ግን ተመምን ማሸነፍ ነው ትልቁ የትግል ስልት ብዬ ነው የማምነው እና ይሄን ካልተከላከልን የምንፈልገውን ለውጥ ብናመጣው በማንፈልገው መንገድ ይመጣና ያ የማንፈልገው ነገር ይደረጋል። በሀገራችን ወደ ገነት በሲኦል በኩል አይኬድም ይባላል። መንገዱ የውጤቱን ያህል ወሳኝ ነውና፣ አዎ በገነት መንገድ ከሄድ በገነት ነው እንጂ በሲኦል በኩል አድርገህ ገነት ይሄዳሉ ብሎ ማሰብ አይቻልም። ዳንኤል፣ እንግዲህ ይህ አነጋጋሪ፣ አሁንም እየተካሄደ ያለ የብዙዎችንም ሕይወት ለአደጋ የጋረጠ ጭምር ብዙዎችም በየቤቱ እንዲነጋገሩበት የሚጋብዝ ጭምር ነው። አሁንም የምናነሳቸውን ጥያቄዎች በዚህ ሰዓት ፕሮግራማችን የሚከታተሉ አድማጮች በየቤታቸው እንዲነጋገሩበት የተሻለ ሁኔታ ለማምጣት ለቀጣይ ንግግሮች የሚፈነጥቁ ሀሳቦች እንዲወጡበት ነው እየተነጋገርን ያለ ነው። ሌሎች በርካታ በማህበራዊ ጉዳዮች ላይ የጻፍካቸውን በኢትዮጵያ ታሪክ ላይ በየዕለት ሁኔታዎች ላይ የጻፍካቸውን ጽሁፎች የማየት እድል ገጥሞኛል። በሌላም በዚህም ርዕስ መልሰን እንደምናገኝ ተስፋ አድርጋለሁ። ለአሁኑ ግን ለጊዜ አመሰግናለሁ። ጊዜ ርስት ልኝ ድሩን ስላገኘሁ በጣም አመሰግ ፍቅር አየሁች ለፍቅር ግራ ሲገባሽ ስታውቂው መንገዱን የፍቅር ጎዳና ግራ መጋባትሽ አይመስልም የደን መጀመሪያውን ገና በ12 ዓመቷ ሁለተኛውን ደግሞ በ15 ዓመቷ ሁለት መጽሐፎች የደረሰች ታዳጊ ወጣት ደራሲ ናት። ሰምራ አካሌ ትባላለች። በጣም ድንቅ ነው። 12 ዓመት ሁለቱንም በሚመለከት ሌላ ጊዜ እንግዲህ እንዳልከው በዚህ በለጋ ዕድሜ እንዲህ ያሉ መጽሐፍ እዚህ ተወልደው ያደጉ ህጻናት በመሆናቸው በሚናገሩት ቋንቋ በእንግሊዝኛ ነው የሚጽፉት ግን በታዳጊነት መጽሐፍ ወደ መጽሐፍ ማዘንበል በይዘትም ትኩረት ያደረጉባቸው ጭብጦች እንድነጋገር ያደርጋሉ። ይህች ታዳጊ ወጣት ሁለት መጽሐፎች ነው እንደገለጽ ነው የጻፈችው ስፒዮኖጅ ቲንስ የሚልና ቢትሪያል የሚል ሁለተኛ መጽሐፏን አሁን በቅርቡ ጽፋለች። ሰምራ አካሌን ወደፊት እናነጋግራታለን። እንኳን ደስ ያለሽ እንላለን። እንዲህ ያለ ስራ የሚያበቁ ወላጆች በንባብ ኮትኩተው ማሳደግን ይጠይቃልና ወላጆቿንም መልካም አሁን የንጉሴ አክሊሉ መስኮት የሚከፈትበት ነው ሰዓቱ። አዲሱ በንጉሴ መስኮት ዛሬ ከዋና ዝግጅቱ በፊት ባለፈው የራዲዮ መጽሄት የእውቁን የመድረክ አዘጋጅና አቀናባሪ አባተ መኩሪያን መታሰቢያ መነሻ በማድረግ ባቀረብከው ፕሮግራም ተከታይ የሆነ ይመስለኛል። አንድ ዝግጅቱ እሱን አስቀድመን ወደ መደበኛ ዝግጅቱ ብናልፍ። ዛሬ ሁለት ነገሮች ይዘዋል ንጉሴ። እንግዲህ እንዳልከው አሉላ የአባተ መኩሪያን ባለፈው ከአዲስ አበባ ዩኒቨርስቲ ቲያትር ክፍል ኃላፊውን ተስፋዬ ደሰሳን ሳናግር፣ እንዲሁም ደግሞ ከብሔራዊ ቲያትር ጎበዞኑ ከተዋናይ ፈቃዱ ትክለ ማርያምን ስለ አባታ ተናግረዋል። ንጉሴ በአንድ ነገር ይቆጫል። ምንድነው? እሱ አባተ ኢትዮጵያ ውስጥ በሲኔማቶግራፊ የታወቀ ወይም የመጀመሪያው ሲኔማቶግራፈር መሆኑን በቃለ ምልልስም በሌላ ፕሮግራም ላይ የተናገረውን ንጉሴ ይዞ ይሄ ግን በደንብ አልተገለጠለትም ብሎ በመቆጨት ስሜት ነው፤ እና እሱ እናስቀድምና ንጉሴ ወደ መደበኛው ባለፈው 15 ቀን የጀመረውን እንደ መጽሐፍ ምረቃ ላይ ተገኝቷል፣ በዛው ይቀጥላል። መልካም። ባለፈው 15 ቀን ማለትም ነሐሴ 8 ቀን 2008 ዓ.ም በሬዲዮ መጽሔት ፕሮግራም ስለ መራዬ ተውኔት አባተ መኩሪያ አንድ ዝግጅት ቀርቦ ነበረ። በጣም ጥሩ ዝግጅት ነበር። አስተያየት የሰጡትም ሰዎች በጣም ጥሩ አድርገው አባተ መኩሪያን ገልጸውታል። ጋይ ተስፋዬ ገሰሰና ተስፋዬ ደግሞ የዩኒቨርሲቲው ናቸው። የትምህርት ደረጃውን ሲገልጹ የሁለተኛ ደረጃ ትምህርቱን ከጨረሰ በኋላ ከአዲስ አበባ ወደ ውጭ እየሄደ እንግሊዝ ሀገር ለምሳሌ እንደገና ወደ አዲስ አበባ እየመጣ እንዲህ ወጣ ገባ ይል እንደነበረ ብቻ ነው የተገለጸውና አባተ መኩሪያ የሁለተኛ ደረጃ ትምህርቱን ከጨረሰ በኋላ ምን እንደተማረና ምን እንዳጠና አልተጠቀሰም እና ይሄ ነገር ትንሽ ቆጨት አድርጎኝ ነው። አንደኛው ምክንያቱም ጋሻ ባተ አንድ ጊዜ ለመዓዛ ብሩ በሸገር ሬዲዮ በሕይወት ታሪኩ ዙሪያ ሲወያዩ የመጀመሪያው ኢትዮጵያዊ ሲኒማቶግራፊ ተምረዋል። ስለ ሲኒማ ጥንቷል ማስረጃም ይዟል የተማረ ምናጠና ተብሎ በዛ ላይ ይሄ ነገር ሳይነገር በመቅረቱ ቆጭቶኛል። አባተ መኩሪያ ማርኩት ፊልም እኔ ምሽ ዘፈር ኢትዮጵያን ፎር ሲኒማቶግራፊ ለማጥናትም ለመስራትም ግን ምን አይነት ድርጊት አለ መሳሪያ የለምን የለምን ል እኔ ደግሞ የለመድኩት ፕሮፌሽናል በሆነ መንገድ መስራት ነው። የአሁኑን የቪዲዮ ጌም ጨዋታ አላውቅበትም። እንዲህ ብሎ ነው ጋሻ ባተ የተናገረው። የዛሬ ሁለት አመት ገደማ በኢትዮጵያ ሬዲዮ ቴሌቪዥን በጋዜጠኞች ጭምር የአድዋን ድል ፊልም የመስራት እቅድ እንዳለው መግለጫ ሰጥቶ ነበር ለጋዜጠኞች። በዚያ መግለጫ ላይ ሁሉም ነገር ተጠናቆ ስራው ሊጀመር እንደታሰበ አይነት ነው እንደውም ለዚህ የሚሆነው ወጪ ሁሉ ተጠንቶ ተመድቦ ወደ 30 ሚሊዮን ብር እንደሆነና ገንዘቡም ከተለያየ አቅጣጫ ሊሰባሰብ እንደሚችል እምነት እንዳለ አስረድቶ ነበር። እና ታዲያ የዚህ ፊልም ስራው እቅድ ምን ደረሰ? የት ደረሰ? ይህ አልተጠቀሰም። ስክሪፕቱ ተጽፏል። አርቲስቶቹ ተመርጠዋል። እንዴት ነው? ያን ጊዜ መግለጫውን ሲሰጥ ይሄን ሁሉ አስቦ ነው። ስለዚህ ይሄ አለመገለጹ በእውነቱ ትንሽ ቆጨት ስራ ላይ ነው። ጋሻባተ የአዲስ አበባ መቶኛ ዓመት የዛሬ 29 ዓመት አድዋ ድል ድልድይ አካባቢ ሲከበር በ1979 አራት ሺህ ያህል አርቲስቶችን በል ሁሉም ላይ ሆኑ ይችላሉ፣ ግን በዘመቻው ላይ በአድዋ ድል ላይ እንደተካፈለ ሆነው የቀረቡ ሰዎችን አሰባስቦ የአድዋን ዘመቻ በመሩት ሰዎች በጀግኖቻችን ስም አንዳንዶቹን መስሎና ሰይሞ አቅርቦ ትልቅ ስራ ሰርቶ ነበር። እጅግ በጣም እጅግ ሲበዛ የተደነቀበት አድዋ ድልድይ፣ እዚህ ምግባረ ሰናይ ሆስፒታል አካባቢ ምኒልክ የቀበናን ወንዝ የተሻገሩበት የብረት ድልድዩ አለበት ላይ ስለዚህ፣ ስለ አድዋ ድል ፊልም መስራት መግለጫ መስጠቱ አንድ አይነት ውጤት ላይ ሊያደርሰው ቢፈልግ ነው ብዬ ነበርና ይሄ ራሱ ባለመገለጹ ትንሽ ቅር ስላለኝ ነው። ይጠቀስ የበለጠ ታሪኩን ጎላ ያደርገዋል ብዬ አስቤ ነው። ግን እነዚህ ሁለት ደግሞ ቢጨመሩ ምናልባት የአድዋን ድል የሚያሳየው ፊልም ቢሰራ ለወደፊቱም ጠቃሚ ነው። ይሄ ነጥብ መነሳት አለበት ብዬ ነው። አመሰግናለሁ።

sama mama አኳያ ይሄ ነው ብለው የገለጹበት በጣም ጠቃሚ የሆነ መንገዶችንና ሀሳቦችን አሳይተዋል እና መንገዱ ይኸው። በእኔ በኩል ያለው ይሄ እንግዲህ ሁሉም መንገድ ነው ማለት አይደለም፣ ግን በሳቸው በኩል በእሳቸው ሙያ ይሄ ደግሞ ቅድም እንዳልነው መነሻ ነው መነሻ ነው። ስለዚህ ከዚህ መነሻ ብዙ ነገሮችን ለማየትና መንገዱን ለመረዳት የሚያስችለን ሆኖ ነው ያገኘሁት። የሬዲዮ መጽሔት ፕሮግራም ተከታታዮች የዛሬ 15 ቀን እነሆ መንገድ ለኢትዮጵያ በሚል ርዕስ ፕሮፌሰር ዳንኤል ቅጣው የጻፉትን መጽሐፍ በማስመልከት ከዶክተር ንጉሥ የተፈራ ጋር ውይይት አድርጌ ነበረ። ዛሬ ሁለተኛውና የመጨረሻው ክፍል ይቀርባል። ሌሎች ሁለት እንግዶች አሉኝ። እነሱን በየተራ እያስተዋወቅኩ እቀጥላለሁ። አሁን በቀጥ በፕሮግራሙ እንገባለን። የዛሬው የመጀመሪያ እንግዳዬ ዶክተር መስፍን አርአያ ናቸው። እነሆ መንገድ ለኢትዮጵያን እንዴት ነው የሚመለከቱት የፕሮፌሰር ዳንኤልን መጽሐፍ እንደ እድል ሆኖ እንዳየው ሰጥቶኝ ተመልክቼዋለሁ። እንግዲህ ይሄ መጽሐፍ ወደ መቶ ዘጠና ገደማ ገጾች ያሉት ነው። ፕሮፌሰር ዳንኤል ከሰላሳ ዓመት በላይ በአዲስ አበባ ዩኒቨርሲቲ ሲማርም ሲያስተምርም በረጅም ጊዜ ካካበደው ልምዱ በመነሳት የጻፈው መጽሐፍ ነው። ብዙ ሀገሮችን ጎብኝቷል። በዚህ ዙሪያ በተለይ በልማታዊነትና በምርታማነትና በጥራት ዙሪያ ብዙ ትምህርት ሲሰጥ የነበረ ጎልማሳ መምህርና ኖር ነው። በተለይ አሁን ይሄ እነሆ መንገድ ለኢትዮጵያ ብሎ የጻፈው ጽሑፍ ዙሪያውን የሚያጠነጥነው ዋና ዋናዎቹ ጽንሰ ሀሳብ በልማት ዙሪያ ነው፣ በምርታማነት ዙሪያ ነው፣ በጥራት ዙሪያ ነው። እና ምርታማነትና ጥራትን ለማምጣት ደግሞ ከሚያስፈልጉት ዋና ዋና ነገሮች አንዱ የልቦና ውቅር ለውጥ ነው ብሎ ያምናል። የልቦና ውቅር ለውጥ ማለት ራሱ ነው የተረጎመው፣ ብዬ አምናለሁ በፈረንጆቹ የፓራዳይም ሽፍት የሚባለው ነው። እና ልቦና ውቅር ማለት ሰብእና ሳይሆን በአጠቃላይ በጋራ ከሰብእናችን ጭምር በአካባቢያችን የምንይዘው የጋራ መንገዳችን ነው። እና ይሄ አንድ ቦታ ሊቆምም ይችላል፣ ወደ ኋላ ሊሄድም ይችላል፣ ወደፊትም ሊሄድ ይችላል። በተለይ ወደ ኋላ የሚሄድ የልቦና ውቅር ከሆነ ጎጂ ነው። የቆመም ከሆነ ልክ እንደዚሁ እሳቸው የልቦና ውቅር ልምሻ እንዳሉት ወይም ይሄ ፓራዳይም ሽፍት ወይም ፓራሊሲስ እንዳሉት እሱም ቢሆን ጠቃሚ አይደለም። ስለዚህ ነጥቀን መሄድ አለብን። ነጥቀን ለመሄድ እንግዲህ ለዚህ ነው የልቦና ውቅር ለውጥ ያስፈልግናል ብለው የሚደመድሙት። ስለዚህ የልቦና ውቅር ለማምጣት ከታች ጀምሮ መሰራት አለበት። ከባዶ እድሜ ጀምሮ መሰራት አለበት። ከትውልዱ እንዳለ ለመቀየር ካስፈለገ ብዙ ሁላችንም መስራት ይኖርብናል። በትምህርት ቤት መሰራት አለበት። በከፍተኛ ትምህርት ቤት በመዋለ ህጻናት ጀምሮ እስከ ላይ ድረስ መሰራት ይኖርበታል። ስለዚህ ያንን ከቀየርን ነው ጥሩ ለውጥ ለሀገራችን ማምጣት የምንችለው። በተለይ ሀገራችን በአስርና በአስራ አምስት አመት ጊዜ ውስጥ ወደ መካከለኛው ገቢ ለመግባት የተንደረደረች ከሆነ ሙሉ በሙሉ የሆነ የልቦና ውቅር ለውጥ መምጣት አለበት። እንግዲህ ልቦና ውቅር ለውጥ ብዙ ነገሮችን ያመላክታል። ከመከባበር ጀምሮ፣ ከሰብአዊ መብት መከበር ጀምሮ፣ ዲሞክራሲን ማስፈንን ጀምሮ፣ ከሰፈር ጀምሮ እስከ ላይ ድረስ መከባበርን ይዞ የአካባቢን ጥበቃን ጀምሮ ብዙ ነገሮችን ያካተተ ነው። ስለዚህ ይሄ መጽሐፍ አንደኛ ይበል የሚያሰኘው በአገርኛ ቋንቋ መጽሐፉ ነው እንዲህ አይነቱን መጽሐፍ ወደ አገርኛ መንዝሮ ለመጻፍ በጣም ከባድ ነው ምክንያቱም እዚያ ውስጥ የተጠቀሙባቸው አገርኛ ምሳሌዎች እዚያ ውስጥ የተጠቀሙባቸው ከውጭ ያመጧቸው ምሳሌዎችን በሙሉ በሚገባ ቋንቋ መጽሐፉ ከባድ ነው እና ይሄ ይበል የሚያሰኝ ነው ለወደፊትም በዚህ ዙሪያ ለሚጽፉ ጸሀፍት መነሻ ይሆናቸዋል ከዚህ ባሻገር ደግሞ መድረኩ ላይ እንዳልኩት ከዚህ መጽሐፍ ተነስተው ፕሮፌሰር ዳንኤል ቅጣው ሌሎችን መጽሐፍቶችን በሰፊው ይጽፋሉ ብዬ አስባለሁ። ዶክተር መስፍናርያን አመሰግናለሁ። ወደ ፕሮፌሰር ዳንኤል ቅጣው ልመለስና እስኪ እንደው ፕሮፌሰር ዳንኤል ቅጣው ይህን እነሆ መንገድ ለኢትዮጵያ የሚለውን መጽሐፍ ለምን እንዴት እንደ ጻፉት ይግለጹልን። ዳንኤል ቅጣው እባላለሁ በአዲስ አበባ ዩኒቨርሲቲ ኢንስቲትዩት ኦፍ ቴክኖሎጂ መምህር ነኝ የኢንዱስትሪያል ኢንጂነሪንግ ቼር ሆኜ ያገለግላለሁ። በአዲስ አበባ ዩኒቨርሲቲ ውስጥ ከ ሺ ዘጠኝ መቶ ሰባ ሁለት ዓመተ ምህረት ጀምሮ ይሄ ለሰላሳ ስድስት ዓመት ያህል በዚሁ መስክ እየ ሰራው ነው የምገኘው። አዲስ መጽሀፎ ዛሬ ሀምሌ ሰላሳ ቀን ተመርቋል። ያ መንገድ ምንድን ነው መጽሐፉ ላይ ሲታይ ደግሞ እጅግ ጠባብ ነው እና ምንድን ነው እስቲ መጽሐፉ ሊያስተላልፍ የሚፈልገው መልክ እንዲያውም እነሆ መንገዱ ለኢትዮጵያ ለማለት ዳዳ አድርጎኝ ነበረ እንዲያው ሌላም መንገድ ሊኖር ይችላል በሚል ነው እንግዲህ ኢትዮጵያ አሁን ያለችበት ሁኔታ የሚያሸማቀቅ ሁኔታ በድህነት በጉስቁልና በመታረስ የሌሎቹን እጅ በመመልከት ላይ ያለን ደኖቻችን ተመንጥረው ያሉበት ሁኔታ እንዲሁም ደግሞ በሙስናና በአስተዳደር ብልሹነት ውስጥ ሆነን ስላለን ከዚህ ለመውጣት የምንችለው እንዴት ነው የሚለውን ሀሳብ ለማስረዳት ነው። ከዚህ ለመውጣት የምንችለው ጥራትን የጥራት ኮንሰፕት የጥራት ጽንሰ ሀሳብን በመያዝ ነው። ጥራት ማለት ደንበኛን ማርካት ነው። ደንበኛ ማለት ደግሞ ሻጭና ገዢ ብቻ ሳይሆን እኔና አንተ አሁን እዚህ ስንነጋገር አንዳችን ደንበኛ አንዳችን ተቀባይ ነን። አንዴ አንተ ትሆናለህ፣ አንዴ እኔ እሆናለሁ። ስለዚህ አንተ ከምትፈልገው በላይ ከነገርኩና ካቀረብኩ ኮሚኒኬት ካደረግኩ በጥራት ተመላለስኩ ማለት ነው። አንተም እንደዚሁ ካደረግክ በጥራት ተመላለስ ማለት ነው። ስለዚህ ጥራት የሁልጊዜ ነው። አንድ ሰው በቀን ውስጥ አምሳ ስልሳ ደንበኞች ይኖሩታል። ሲሄድ በመንገድ ሲያቋረጥ መኪና ስንነዳ፣ ለምሳሌ መንገድ የሚያቋርጡት ሰዎች የእኛ ደንበኞች ናቸው ማለት ነው። ስለዚህ እነሱ የሚፈልጉትን ስናደርግላቸው፣ መንገድ አቋራጮቹ እጅ ነስተውን ይሄዳሉ። ያ ማለት ምንድን ነው? ግንኙነታችንን አጠናከር ነው ማለት ነው። ልክ ይህንኑ ሀሳብ በብዙ ጎዳናዎች ብናየው የመንግስት ባለስልጣን የቢሮው ቁጭ ብሎ እኔ ቢሮ ሲሄድ እኔ ታክሲ እየከፈልኩ ደሞዝ የምከፍለው እኔ ነኝ። ስለዚህ እኔ ነኝ ደንበኛው እኔ እሱ ጋር ሲሄድ እሱ እኔን ሊያከብረኝ ይገባል። ኮንሰፕቱ ይሄ ነው እንግዲህ ጽንሰ ሀሳቡ። እንደሱ ብናደርግ ይቻ ሀገር መንግስት ባለስልጣን የእኔ አለቃ ሳይሆን እኔ እሱ ደንበኛ ደሞዝ ከፋው ስለሆንኩ እሱ እሱን ማክበር አለበት። እዚህ ጽንሰ ሀሳብ ላይ ስንደርስ ነው ሀገር ከሙስና የምትነጻው የአስተዳደር ብልሹነት የሚጠፋው የዳኝነት መዛባት የሚጠፋው የሚል ሙሉና ጽኑ እምነት አለኝ። ይሄንን ለማምጣት ደግሞ የልቦና ውቅር ሜንታል ሴት አባችን ወይም ፓራዳይማችንን መቀየር አለብን። አመለካከታችንን መቀየር አለብን። ለማደግ የሚያስፈልገን የልቦና ውቅር ለውጥ ነው ብዬ አምናለሁ። አመሰግናለሁ። ፕሮፌሰር ዳንኤል ቅጣው ነሆ መንገድ ለኢትዮጵያ የሚለውን መጽሐፍ እንግዲህ በማናቸውም የመጽሐፍት መሸጫ መደብሮች ልታገኙት እንደምችሉ ፕሮፌሰር ዳንኤል ገልጸውልኛል። የዛሬውም ፕሮግራሜን በዚሁ አበቃው። ንጉሥ ያክሊሉን እናመሰግናለን ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ባላቸዋቸው ሌሎች ርዕሰ ጉዳዮች ዙሪያ እንደ ቀለላችሁ በመጽሐፍም ሆነ በመደወል ትሳተፉ ዘንድ እየጋበዘን ለምሽቱ ያልነውም በዚሁ ልንቋጭ ነው። አሁን የቀረን ማማዬ ማማየ ምን ላድርግ ደግሞ ከመውደድ የባህር ሳትልኪ ደዛሬ ያን ጊዜ ሳትልኪልሽ ገምተሽ ነበረባ ነበረ ባለሆናለሽ

ማነሰ በተሰጠኝ ከላይ ባገኘሽው ጨመረሽ ጨመረሽ ፍቅሬን አባባሽ አብሽ በጭራሽ አባብሽ የስንብቱ ስልት ነው። አሁን በቀልዳ ቀልድ ለዛ አለም እየጌታቸው ከሚጫወትልን ዋሻዎሽ እንዴ ጋር ነው የምንተዋችሁ። wadawala idan wadawala ቱ ገበያ ስሰማ እየናረ እሱ ሳብ ሰለስል ከልቤር ቆይ ቀረ። አሁን ግን ሲገባኝ ጥያቄው መልሱ ወዝ ወዝ ማለት ነው። ከሀሳብ ሲመለሱ አይደለም እንዴ፣ አይደለም እንዴ፣ ዋሸው እንዴ፣ አይደለም እንዴ። በሀሳብ ተገናኝተው ክንፍ ያሉ ለታ እንዴት ያስደስታል ከሀገር ልጅ ጨዋታ

Wudahala, wudahala, kaç መዝነን ካየነው ሁሉንም በፍቅር ካዘን ሳቅ ይወጣል። ከቀልድም ቁም ነገር መጫወት ነው እንጂ ፍቅር ይዞ ብልጫ የጸባይ ነው እንጂ ለጸብ የለው ዋንጫ አይደለም አይም እንዴ ዋሽ አይደለም እንዴ ካል ሽንጋር ሳሉል ካሰብሽ ሳላድር ምን ይሉታል አንቺን ደርሶ መጠራጠር ችሎታ ሳይንስ ሽባ መልበጽ ባይ በገዛ ሜዳሽ ላይ ነጥባት ጣይ አይደለም እንዴ አይደለም እንዴ ዋሽም እንዴ አይደለም እንዴ ገሃድ ወጣ ብለሽ የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ዘወትር በየለቱ ከምሽቱ 3 እስከ 4 ሰዓት በ19 በ22ና በ25 ሜትር ባንዶች እንዲሁም በናይል ሰዓት የሚያሰማውን የአንድ ሰዓት ዝግጅት እዚህ ላይ ያበቃ። ነገ ሰኞ ከምሽቱ ሳት ላይ በሚጀመረው መደበኛ ፕሮግራማችን መልሰን እስከምንገናኝ ከፕሮግራሙ አቀናባሪ ንጉሥ ታምሬ ጋር፣ ራዲዮ መጽሔት አዘጋጅና አቅራቢዎች እኔ አዲሱ አበበ እና አሉላ ከበደን በሚቀጥለው የራዲዮ መጽሔት እንገናኛለን። በእኛ በኩል ሰላም ደናደሩ።